ጥያቄ 24 ሰላትን የሚያበላሹ ነገሮች ስንት ናቸው? መልስ፣ አንደኛ ከሰላት ቅድመ ሁኔታዎች ወይም ማዕዘናት መካከል አንዱንም ቢሆን እንኳ መተው ሰላትን ያበላሻል። ሁለተኛ ሆን ብሎ መናገር። ሶስተኛ ሆን ብሎ መብላት ወይም መጠጣት። አራተኛ ተከታታይ ተከታታይና ተደጋጋሚ እንቅስቃሴ ማድረግ። አምስተኛ ሆን ብሎ ከሰላት ግዴታዎች መካከል አንዱን መተው ነው።